በሴቶችና ህጻናት ጉዳዮች ሚኒስቴር የስብሰባ አዳራሽ የጥናታቸውን ውጤት አሰምተዋል። በመጀመሪያም አቶ ሽመልስ ጸጋዬ በጉዳዩ ስላለው አድቮኬሲ ወይም ጥብቅና እና በተያያዘው ጉዳዮች ላይ የሚሉት አድቮኬሲ የምንለው በአማርኛ ጥብቅና ይሉታል፣ ሌሎች ቃላትም ይጠቀማሉ። ምንድነው አላማው? አንድ የተበደለን ወገን ወክሎ በፖሊሲ ዙሪያ ሊሆን ይችላል፣ በአንድ ደግሞ ተግባራዊ በሆነ እንቅስቃሴ ዙሪያ ሊሆን ይችላል። ለተበዳዩ ቆሞ መከራከር ማለት ነው። እንግዲህ በዚህ ዙሪያ የተለያዩ ሀገሮች የተለያየ ልምድ አላቸው። ኢትዮጵያ ውስጥ ብዙ ነገር ተሰርቷል። ለምሳሌ በጥቅል ጥቃት የደረሰባቸውን ህጻናት በሚመለከት፣ ጎዳና ላይ ተጣሉና ጎዳና የሚተዳደሩ ህጻናትን በሚመለከት በተለያየ መልኩ ሲጠይቁ እንደዚህ አይነት የጥብቅና ወይም አድቮኬሲ እንቅስቃሴዎች ይደረጋሉ ምንድን ነው አላማው መጨረሻ ላይ የመንግስት ፖሊሲዎች ተሻሽለው የመንግስት ህጎች ተሻሽለው የበለጠ ህጻናት ጥበቃ እንዲደረግላቸው የህጻናቱን ደህንነት እንዲጠብቅ ማድረግ ነው አላማው ይሄን ነው እንግዲህ ባጭሩ ጥናቱ የሚያሳየው የእኛም አሁን ያቀረብኩት ባጭሩ ይሄን ይህን ይመስላል በዚህ ጉዳይ ዙሪያ ሰፊ ጥናት ያካሄዱት ደግሞ ዶክተር አሉላ ፓንከርስት ልጆችና ጥቃት የሚለውን አርዕስት ስናይ ጥናት ነው እንግዲህ ያቀረብነው ዛሬ እና በአምስት ክልል በትግራይ በአማራ በኦሮሚያ በደቡብና በአዲስ አበባ ነው የተካሄደው እና ሀያ መንደር ውስጥ ሴቶችና ወንዶች ከተወለዱ ጀምሮ ስንከታተላቸው ቆይተናል እነዚህ ልጆች ሁለት ሺህ ልጆች አሁን በሁለት ሺህ የተወለዱ አሁን አስራ ስድስት ዓመት የሆናቸው ናቸው በተጨማሪ ሌሎች ደግሞ አሁን ሀያ ዓመት የሆኑ አንድ ሺህ ልጆች አሉ አሁን እኛ የእነዚህን ልጆች ህይወት እና የወደፊት ዓላማቸው፣ የትምህርታቸው፣ የቤተሰብ ሁኔታ ስናጠና፣ ሁለገብ ጥናት ነው ያካሄድ ነው። ማለት ከአመጋገብ ከጤና ከትምህርት ከወደፊት እቅድ ሁሉንም ነገር ስለምንዳስስ፣ አሁን የዚህ የልጆችና ጥቃት የሚለውን ነገርና የልጆች አስተዳደግ የወላጆች እንዴት ልጆቻቸውን እንደሚቀጡ ወይም እንዴት እንደሚያሳድጉ የሚለውን ነገር አብሮ ነው ያየ ነው። ስለ ጥቃት ምንድን ነው የምናገኘው? የሚለውን ነገር ስናይ በጣም ያስደነገጠና የገረመን ነገር ምንድን ነበር? ሴቶችም ወንዶችም ትናንሾቹም ትላልቆቹም ከገጠርም ከከተማም በአምስቱም ክልል ልጆች ጥቃት እንደሚያጋጥማቸው መረጃ አገኘን። ማለት ሥራችን ብለን ያንን ሳንፈልግ ስንፈትሽ ጽሑፉን እና በቴፕ የቀዳናቸውን ስንመረምረው ተገኘ። እና ወላጆች ልጄን ካልቀጣሁኝ ልጄ በትክክል አያድግም የሚል አስተሳሰብ አለ። አሁን የአስተሳሰብ ትክክል ነው ትክክል አይደለም የሚለውን ለመገምገም አይደለም፣ ሁኔታውን ለማጥናት ነው የሞከር ነው። እና ወላጆች በጣም በቅጣት ያምናሉ፣ ልጆችም ተቀብለውታል። ብዙዎቹ ግን ምንድን ነው ልዩነቱ ላጠፋሁት ነገር ከተቀጣሁኝ ትክክል ነው የሚል እምነት ነው ያጋጠመን። ነገር ግን አንድ ወላጅ አላግባብ አንድ ልጅ ላላጠፋው ጉዳይ ወይ ደግሞ በጣም በኃይል እየተጠቀመ ወይ ደግሞ ስራውን እንዲሰራ ማለት የቤት ስራ ወይ የእርሻ ስራ እየሰራ ትምህርት ቤት እንዲሄድ ከከለከለው አንድ ወላጅ፣ በጣም ልጆች ይሄ በጣም የሚሰማቸውና በቃ ይህን ጉዳይ በጣም የሚያሳዝናቸውና ቅር የሚላቸው ነገር እንደሆነ ነው የተገነዘብ ነው። ስለዚህ በቤተሰብ ሁኔታ ቅጣት እንደ ትክክል አይነት ነገር የሚል እምነት አለ። በዓለም አቀፍ ድርጅቶች ዩኒሴፍ ጥቃትን ለመታገልና ለመቀነስ ብዙ ጥረቶች እየተደረጉ ነው። ግን አሁንም ቢሆን ብዙ ሙከራዎች ብዙ ስራ እንደሚያስፈልገው ነው እንደገባኝ ከሆነ። ጌታቸው ተድላ ለጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ።